አሜሪካኤ ዶክተር ነገሪ ሌንጮ ስለ ኢትዮጵያ የወቅቱ ፖለቲካ፣ ኢትዮጵያ ሰሞኑን 528 እስረኞችን ለቃለች። በመጪዎቹ ሁለት ወራት ውስጥም ተመሳሳይ እርምጃ እንደሚቀጥል ጠቅላይ አቃቤ ሕጉ አቶ ጌታቸው አምባይ ተናግረዋል። የኢህአዴግን የሁለት ሳምንታት ግምገማ ተከትሎ እየተወሰዱ ባሉ እርምጃዎችና በሌሎችም አጠቃላይ ጉዳዮች ላይ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ሰለሞን አባተ ነው ያነጋገራቸው ሙሉውን ቃለ ምልልስ ቀጥሎ እናቀርባለን። በቅድሚያ ዶክተር ነገሪ ሌንጮ በጣም አመሰግናለሁኝ ለጊዜዎ። ኢህአደግ በቅርቡ ለተከታታይ 17 ቀናት ካደረገው ግምገማ በኋላ እና ከዛ በፊትም የኢህአደግ አባል ድርጅቶች በተናጠል ካደረጓቸው ስብሰባዎችና ግምገማዎች በኋላ ለውጦችን ለማድረግ በራሳቸውም ውስጥ መሻሻል ለማምጣት እርምጃዎችን እንደሚወስዱ ቃል ገብተው ነበረ እና ዶክተር ነገሪ በመሰረታዊ ደረጃ መንግሥት ሊወስዳቸው ያሰባቸው ወይም እየወሰድኳቸው ናቸው የሚላቸው እርምጃዎች ምንድናቸው? በአብዛኛው የኢህአደግ ስብሰባ እንደ ተጠናቀቀ ወጥቶ የነበረውን መግለጫ ብዙ ሰዎች የተድበሰበሰ ነው ወይም ግልጽነት የሌለው ነው ብለው ሲናገሩ ይሰማሉ። ምንድናቸው የነጠሩ እንዲህ እንዲህ ዓይነት እርምጃዎችን መንግሥት ይወስዳል የሚላቸው ነጥቦች? የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባውን ከሁለት ሳምንት በላይ ካደረገ በኋላ ገዝር መግለጫ ማውጣቱ ይታወሳል። በዋናነት መግለጫው ያደረገባቸው ጉዳዮች ያኔ በቁጥርም ስምንት የሚሆኑትን ለይቶ አስቀምጧል። በአጭር ጊዜ ውስጥ ምላሽ የሚሹ ጉዳዮችን ነገር ግን ስናጠቃልል እንደ ሀገር አሁን ህዝባችንም የምትፈልገው አንደኛ ዘላቂ ሰላም ነው። ለዘላቂ ሰላም መስፈን ደግሞ አስፈላጊ የሆኑ ጉዳዮች አሉ፣ ምላሽ የሚሹ ጥያቄዎች አሉ። ስለዚህ መንግስት ቅድሚያ ሰጥቶ የሀገሪቷን ሰላምና መረጋጋት ወደ ምንፈለገው ደረጃ ለማሳደግ ና ዘላቂ ለማድረግ ከዜጎቻችን ስነሱ የነበሩ ጥያቄዎችን በአግባቡ መመለስ እንደሚያስፈልግ ወስኗል። በዛው መሰረት ቅድሚያ ለሰላም መደፍረስ ምክንያት የሆኑ ጉዳዮችን ኢህአዴግ ውስጥ ካሉት ብሔራዊ ድርጅቶች ግንኙነት ጀምሮ በአጠቃላይ የስልጣነት ታይ ከዛም አልፎ ደግሞ በአፈጻጸም ላይ በአመለካከት በእርስ በርስ መተማመን ዙሪያ ያሉትን ችግሮች እልባት በመስጠት የህዝቡን ጥያቄ ኢህአዴግ መሪ ድርጅት ስለሆነ ለህዝቡ ጥያቄ ቅድሚያ ሰጥቶ በአንድነት ለመስራት ነው። እንግዲህ ቅድሚያ ሰጥቶ ስለዚህ በሰላምና መረጋጋት ላይ በህግ የበላይነትን ማስፈን ላይ ቅድሚያ ተሰጥቶ እንደምንሰራ ነው። ከዚሁ ጋር በተያያዘ እንግዲህ ሰላም ዘላቂ ሊሆን የሚችለው ሊያደርግም የሚችለው ህዝቡ ነው። ዘላቂ ሊሆን የሚችለውም ደግሞ የህዝቡ ጥያቄ በአግባቡ ሲፈታ ስለሆነ ከዲሞክራሲ ጋር በተያያዘ የተሻለ የዲሞክራሲ ምህዳር እንዲኖር መንግስት እንዲሁም ደግሞ በዚህ ፓርቲ የበኩሉን ድርሻ መወጣት ስላለበት በዛም ላይ ትኩረት ያደርጓል ማለት ነው። ለዚህም የዚሁ አካል የሚሆነው የእስረኞችን ምርታት ነው። በተለያዩ ምክንያቶች በወንጀል ወንጀል ተሳታፊ የሆኑ ወይ ደግሞ ህግ ጥሰት ውስጥ የገቡ አካላት አንደኛ ክሳቸው ተቋርጦ እንዲፈቱ በማድረግ ወደ ህዝብ ተቀላቅሎ የምጠበቅባቸውን ድርሻ እንዲያበረክቱ፣ ሌሎችም ደግሞ የተፈረደባቸውን ቢሆን በሂደት ታይቶ በሀገሪቷ የይቅርታ ቦርድ በክልል የሚሆን በፌዴራል መንግስት ታይቶ የሚፈቱበት ሁኔታ እንዲመቻች ነው። ይሄ ደግሞ ሰላምን ከመፈለግና ሀገሪቷ ለወደፊት ለዜጎቻችን፣ ለወጣቶቻችን፣ ለልጆቻችን የተሻለች ሀገር እንድትሆን ሁሉም ተሳታፊ እንዲሆንና የበኩሉን ድርሻ እንዲጫወት መንግስት የሚጠበቅበትን ማድረግ ስላለበት ነው ይህንን እርምጃ የወሰደው ማለት ነው። ከዛም ባሻገር እንግዲህ ዜጎቻችን በአጠቃላይ ከኢኮኖሚ ልማት ውስጥ ተጠቃሚ መሆን አለባቸው። ስለዚህ የኢኮኖሚ እድገቱ እንዲቀጥልና ዜጎቻችንም ደግሞ በተለያዩ ደረጃ ላይ ያሉት ወጣቶቻችን፣ ሴቶች በተለያዩ የስፋት ደረጃ ላይ እና ሕይወት ደረጃ ላይ ያሉት ዜጎቻችን ተጠቃሚ የሚያደርግ እንዲሆን ከአመራሩ የሚጠበቀውን ሚና አመራሩ እንዲጫወት ለማድረግ ነው ማለት ነው። ስለዚህ በሰላም ዙሪያ በዲሞክራሲ ግንባታ እንዲሁም ደግሞ የልማት ተጠቃሚነት አይነትና የዛ ልማት ደግሞ ዜጋው ተጠቃሚ እንዲሆን ትኩረት ተደርጎ እንደሚሰራ ነው ማለት ነው። ከዛም ባሻገር ደግሞ ከሰብአዊ መብት ጋር የተያያዙ ከዚህ በፊት ኢትዮጵያ የሰብአዊ መብቶችን ለማስጠበቅ ወይ ደግሞ ለመጠበቅ የሚያስገድዷት ህጎች የዓለም አቀፍ ህጎች ይሁን የሀገሪቷ ህገ መንግስት እንችሉ ይደነግጋል። ያንን በተግባር ለማሳየት ከጊዜ ወደ ጊዜ ሲሰሩ የነበሩ ስራዎች አሉ። ያም ሆኖ ግን ያቶች የሰብአዊ መብት ጥሰቶች ሲታዩ ስለነበረ ይሄንን እንዳይቀጥል ማድረግ እና የህግ የበላይነትን በማስከበር ዜጎቻችን ህገ መንግስታዊ ዋስትናቸው ተጠብቆ፣ ደህንነታቸው ተጠብቆ በሀገራቸው በሰላም እንዲኖሩ እንዲሰሩ ለማድረግ ከመቼውም በበለጠ ለመስራት ነው ማለት ነው የተቀመጠው አቅጣጫ። እንግዲህ አስራ ሰባት ቀን ወስዶ ያደረጉት ውይይት እንዲሁ በአምስት ደቂቃ ወይ ደግሞ በአስር ደቂቃ ተንትነን የምንጨርስ አይደለም። አጠቃላይ ግን በእነዚህ ጉዳዮች ዙሪያ እንደሆነ ነው ማስቀመጥ የሚቻለው ማለት ነው። ዶክተር ነገሪ ከዚህ ከአስራ ሰባት ቀን ውይይት በኋላ እርስዎ እንዳሉት የጠለቀ ግምገማ ማድረጉን፣ ግልጽ ግምገማ ማድረጉን ነው ኢህአዴግ የተናገረው። ነገር ግን ወቃሾች የሚሉት መሰረታዊ ለውጥ አላመጣም ጥገናዊ አካሄድ ነው ያሳየው። በተለይ ደግሞ እስረኞችን መፍታት የመሳሰሉና አሁን እርሱ የገለጹልኝ የዲሞክራሲ ግንባታውን ማጠናከር፣ የልማት ቀጣይነት፣ ዜጎች ተጠቃሚ እንዲሆኑ ማድረግ፣ ሰብአዊ መብቶችን ማክበር በቃላት ደረጃ ሲባሉ የኖሩና አሁንም የተባሉ ናቸው። ነገር ግን በተግባር ደረጃ ሊወሰዱ የሚገባቸው ብለው ከሚያስቀምጧቸው ክንዋኔዎች መካከል ሙሰኞችና የአስተዳደር በደል ያደረሱ በሕግ እንዲጠየቁ ማድረግ፣ በመንግሥትም ሆነ በፓርቲ በገዢ ፓርቲ ደረጃ ያሉ ሰዎች ሰው የገደሉ ወይም እንዲገደል ትዕዛዝ የሰጡት ጭምር ሕግ ፊት እንዲቀርቡ ማድረግ፣ የምርጫ ኮሚሽን እንደገና እንዲዋቀር ማድረግ፣ የምርጫ ሕጉ እንደገና እንዲታይ ማድረግ፣ ሁሉንም አሳታፊ የሆነ የፖለቲካ ሥርዓት እንዲሰፍን ማድረግ፣ አፈናን ኢትዮጵያ ውስጥ ሕጋዊ አድርጓል የሚሏቸው እንደ ጸረ ሽብር ህግና የበጎ አድራጎት ድርጅቶች ህግ የመሳሰሉ እንዲሰረዙ የሚሉና ሌሎችም በርከት ያሉ ጥያቄዎችን ያነሳሉ እንዴት ነው መንግሥትና ኢህአዴግ እነዚህን ጥያቄዎች የሚመለከታቸው መሠረታዊ ለውጥ ከማምጣት አኳያ ኢህአዴግ ነው ህገ መንግስቱን እየረገጠ ያለው ነው የሚሉት ኢህአዴግ ለውጥ ያስፈልጋል ብሎ ከራሱ ከውስጡ ጀምሮ ለውጥ እንደሚያስፈልግ በመወሰን ነው አሁን እየሰራ ያለው ለውጥ እንደሚያመጣም ደግሞ ተማምኖ በራሱ ብቻም ሳይሆን ደግሞ በህዝቡም ተማምኖ ነው አሁን ይሄንን ውሳኔ በማስተላለፍ ወደ ተግባር እየገባው ማለት ነው። ነገር ግን የተለያዩ አካላት የራሳቸውን ትንታኔ ይሰጣሉ። ያ ደግሞ ትንታኔውን የሚለያየው እንደምታውቀው የሚያዩበት መነጽርና የራሳቸውም ኦብጀክቲቭ ወይ ደግሞ የራሳቸውም አላማ ፍላጎት ሊሆን ይችላል። ነገር ግን ምናልባት ውሳኔው ከተሰጠ በኋላ በሳምንታት ውስጥ ሁሉንም ተግባር ማሳየት አለበት ብሎ የሚጠብቅ አካል ካለ ይሄ ከመጀመሪያው ስህተት ነው ማለት ነው። በማይገባ ሁኔታ መጠበቅ ነው ይሄ የሚጠበቅ ተፈጥሯሚ ውም አይደለም ማለት ነው። እነዚህ ጉዳዮች በሂደት የሚመለሱ አሉ፣ በአጭር ጊዜ ውስጥ የሚመለሱ አሉ። እንዲሁም ደግሞ የመካከለኛ ጊዜ እቅድ በረዥም ጊዜ እቅድ በማስቀመጥ ነው መንግስት ህዝብን አስተባብሮ የሚመልሳቸው ማለት ነው። ስለዚህ አንዳንዶቹ ቅድም እንደገለጽኩት የዲሞክራሲ ግንባታውን በተመለከተ ፓርቲው እንዲሁም ደግሞ መንግስት የሚጠበቅበትን ድርሻ ይወጣል። ነገር ግን የዲሞክራሲ ባህል ማሳደግ የሚቻለው ተፎካካሪ ፖለቲካ ፓርቲዎችን እንዲሁም ደግሞ የሲቪክ ማህበራት አጠቃላይ የዲሞክሬሲ ተቋማት እያንዳንዱ ድርሻውን መወጣት ሲችል ነው ከሚዲያ እና ከኮሚኒኬሽን ተቋማት ጀምሮ የምሁራንም ጭምር ማለት ነው። ስለዚህ መንግስት፣ ለነዚህ መሪ ስለሆነ መሪው ፓርቲ ለነዚህ ተግባራዊ መሆን በብቃት የምጠበቅባቸውን የሚወጡ ሁኔታዎችን ማመቻቸት እና ድርሻውን ለመወጣት ነው የወሰነው። ያንን ደግሞ በሂደት በተግባር እያሳየ ይቀጥላል ማለት ነው። ሌሎችም ለምሳሌ ከተፎካካሪ ፖለቲካ ፓርቲዎች ጋር እየተደረገ ያለው ውይይት የዚህ የጸረ ሽብር ህጉንም ያካትታል አንዳንድ አንቀሶች አሁንም ሲነጋገሩ ነው። ምናልባት የሚወጣ የሚጠመር ወይ ደግሞ የሚሻሻል ሊኖር ይችላል ማለት ነው። አሁን ባለንበት ሁኔታ በመንግስትም ህዝቡ የሚያነሳቸውን ጥያቄዎች ይሄ ጥያቄ አይመለስም ወይ ደግሞ በዚህ ጥያቄ ላይ ውይይት ማድረግ አይቻልም የምንልበት ሁኔታ ላይ አይደለም። መንግስት ለህዝቡ መድረኩን ክፍት አድርጎ በተለይም ደግሞ ከተፎካካሪ ፖለቲካ ፓርቲዎች ጋር ድርድር እያደረገ ስለሆነ በሂደት ሁኔታዎች እየተሻሻሉ ይሄዳሉ። ምናልባት እንግዲህ አሁንም ጥርጣሬ ያላቸው ሰዎች ካሉ ከራሳቸው ግምት ወጥቶ በተግባር መንግስት የሚሰራቸውን እያዩ መመስከሩ ይሻላል እንጂ ምናልባት ከናዝሬት መልካም ነገር አይወጣም ብሎ እንደደመደሙት ከናዝሬት መልካም ነገር ወጥቶ ታይቷልና አንድ ትልቅ መጽት እንደምለው ማለት ነው። እንዲሁ ከኢህአዴግ መልካም ነገር አንጠብቅም ብሎ የምሉት ይሄ እንዲሁ ከግምት የሚያልፍ አይመስለኝም። እና በተግባር አሳየት የምርጫ ጉዳይ አይደለም ኢህአዴግ፣ እንዲሁም ደግሞ በአጠቃላይ ለመንግስት ህዝቡ የሚያነሳቸውን ጥያቄዎች ምላሽ መስጠት ህዝቡን ማገልገል ህዝቡ በሚፈልገው መምራት ግዴታው ነው እንጂ የምርጫ ጉዳይ አይደለም ይህም የሚያሳየው ደግሞ ከጊዜ ወደ ጊዜ ህዝብ የስልጣን ባለቤት መሆኑን በግልጽ እያሳየ እንደሆነ ማንም ሰው መገንዘብ መቻል አለበት። ስለዚህ የኢትዮጵያ ዲሞክራሲን በሚገባ የሚያድገው ከውጭ አንድ ነጻ አውጥቶ ዲሞክራሲን ያሳድግልናል ብን ሳይሆን ህዝባችን ራሳቸው ከጊዜ ወደ ጊዜ የዲሞክራሲ ባህልን በማሳደግ ሚዲያዎቻችንም ደግሞ ለዛ ተገዢ በመሆን መንግስትንም ደግሞ እንደዛ ስልጣኑን አግባቡ ህዝቡን በሚጠቅምና የህዝቡን ጥያቄ በሚመልስ መልኩ እንዲጠቀምበት በማድረግ ኢትዮጵያ የተሻለች ደረጃ ላይ እንደምትደርስ እንጠብቃለን ማለት ነው። ይህንን ግድ የሚያደርገው ደግሞ የህዝቡ ፍላጎት ነው። ዲሞክራሲ ደግሞ የህዝብ ምርጫ ነው። መሪውን ፓርቲ ይህንን ጠንቅቆ ስለሚያውቅ አሁንም ህዝቡን በማዳመጥ ይሰራል ማለት ነው ምናልባት ሁሉም ሰው አንድ አይነት አመለካከት አለው ብሎ መደምደም አይቻልም። መንግስት ውስጥ ያሉት ሰዎች ናቸው እንግዲህ እንደ ባህር ውስጥ ነው። ባህር ውስጥ ብዙ አይነት ህይወት ያላቸው ነገሮችን እንደምረው ኑራቃለን። እንደዛው ደግሞ ለዲሞክራሲ የማይመች አመለካከት ያላቸው አካላት አሁን ባለው ሁኔታ መቀጠል ይቻላል ተብሎ አይገመትም ማለት ነው። ስለዚህ ህዝብን በማክበር የሀገር ጥቅምን በማስቀደም ለህዝብ ጥያቄ ምላሽ በመስጠት የተሻለች ሀገር ሰላማዋ የተረጋገጠች ሀገር መገንባት ስለሚቻል ለዚህ እንቅፋት የሚሆኑት በመንግስት ድርጅቶችም ውስጥ ካሉ ያው በግድ ከመንገድ ጎራ እንዲሉ እንደሚደረግና የህዝቡ ጥያቄ ግን እንደሚመለስ ነው መግለጽ የምፈልገው። ዶክተር ነገሪ አሁን የገለጹልኝን ነገሮች ተቃዋሚ ፓርቲዎችንም ሆኑ የኢህአደግ መንግስትም ቢሆን በጠላትነት ጭምር የፈረጃቸውን ፓርቲዎች ወይም ድርጅቶች ቢጠየቁ የሚሏቸው ነው። ስለ ሀገር ልማት፣ ስለ ሀገር እድገት፣ ስለ ሰብዓዊ መብቶች መከበር እነዚህ የሁሉም ግብ ነው የሁሉም ራዕይ ናቸው። እነዚህ ነገሮች ምናልባት የሀሳብ ልዩነቶች ሊኖሩ ይችላሉ እና ጥያቄው ምንድን ነው እነዚህ እርምጃዎች ምናልባት ቅድም እርስዎ እንደገለጹት ማምሻውን፣ ሌሊቱን፣ በሳምንት በሁለት ሳምንት መፈጸም ያለባቸው ላይሆኑ ይችላሉ። ነገር ግን ኢህአደግ ላለፉት 26 ዓመታት ስልጣን ላይ ቆይቷል። ህዝቡም በቅርብ እንዳየነው በጣም ብዙ ቅሬታዎችን ሲያሰማ ቆይቷል። ከዚህ ግምገማ በኋላ ግን ተጨባጭ እርምጃዎችን መሰረታዊ እርምጃዎችን ይፈልጋል። በስም የተጠቀሱ እርምጃዎችን ይፈልጋል። ጥቅል ከሆኑ እና ብዥታን ሊፈጥሩ ከሚችሉ አገላለጾች ውጭ ማለት ነው። ከዛ በተረፈ ሰሞኑን እስረኞች ሲለቀቁ እንደ መመዘኛ ከቀረቡት ነጥቦች መካከል አንደኛው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተው እና ሰለባ የሆኑ የሚል መመዘኛ እንደ እነሱ ነፃ ለማውጫነት ተቀምጧል። እንግዲህ ተቃውሞ ማለት ይሄ ነው። መንግሥትና ድርጅት መሥራት የሚገባውን ባለመሥራቱ ሰው ከተነሳ ለምን በሌሎች ኃይሎች ይሳበባል? ለምን ሰለባ ነው ተብሎ ይገመታል? ኑሮዬ አልተስማማኝም ለምንድን ነው ተብሎ የማይታሰበው? እነዚህን ሰዎች በዚህ ምክንያት ማሰር የፖለቲካ እስረኛ ማድረግ አይደለም ወይ? ዶክተር ነገሪ ጥሩ፣ ቅድም ለአነሳሁ ጥያቄ በተጨባጭ ለተባለው በመግለጫው የተመለከቱት ሁሉ አሁን ከስብሰባው በኋላ መሪው ድርጅት ያደረገው ወደ መንግስት በማምጣት ክልሎች ባለቤት እንዲሆኑና ክልሎች መስራት ያለባቸውን የክልል መስተዳደሮች ከአሁን ጀምሮ ለህዝቡ ጥያቄያቸውን ለመመለስ ትኩረት ሰጥቶ እንዲሰሩ እያንዳንዱ የተወሰነው ጉዳይ ባለቤት እንዲያገኝ ተደርጓል። በፌዴራል መንግስት ደረጃ የሚሰሩትም እንደዛው ባለቤት እንዲያገኝ ተደርጎ ቅድሚያ ተሰጥቶ የተመላከቱት ሁሉ በተግባር የሚታዩበት ሁኔታ ነው የሚኖረው። ያም ደግሞ ሊሆን የሚችለው በህዝቡ ተሳትፎ ነው። ስለዚህ ወጣቶቻችን፣ ሴቶች በአጠቃላይ ዜጎቻችን የሚመለከታቸውን ከመንግስት ጋር በመሆን እነዚህ ውሳኔዎች፣ የተቀመጡት አቅጣጫዎች ተግባራዊ እንዲሆኑ መንግስትን አብሮ ከመስራትም አኳያ ማስገደድ መቻል አለባቸው ነው የምንለው። ይሄ ዝም ብሎ ባዶ ተስፋ እንዳልሆነ መታወቅ አለበት። ነገር ግን ደግሞ መንግስትና መሪው ፓርቲ የሁሉም ችግር ባለቤት ወይ ደግሞ ችግር ፈጣሪ፣ ሁሉንም ችግር ደግሞ መፍትሄ የሚሰጥ አድርጎ መቁጠርም ደግሞ ትክክል አይደለም። የሀገር ባለቤት አጠቃላይ ህዝቡ ኢትዮጵያውያን ናቸው። አሁን መንግስት እድር ተሰጥቶት ህዝብን እየመራ ነው ያለው። ያለ ህዝብ ደግሞ የትኛውን መልካም ነገር ሊመጣ አይችልም። ይሄንን በመገንዘብ ከህዝብ ጋር ይሰራል ማለት ነው። መጨረሻ ላይ ያነሳኸው ጥያቄ በሌሎች ሀይሎች ተፋሎ የተባለ ሁሉንም አያጠቃልልም። ይሄ የለም ብለ መደምደም ሁሉም ግን በዚህ ምክንያት ወይ ደግሞ በሌሎች ሀይሎች ተታሎ ወንጀል ሰርቷል ብሎ መንግስት የተመደበበት ጊዜ አልነበረም። እንዳውም በአሁኑ ጊዜ መሪውም ፓርቲ በአጠቃላይ መንግስት እያለ ያለው አብዛኛውን ችግር ዜጎቻችን የሚያነሱትን ጥያቄዎች፣ ለምሳሌ ወጣቶቻችን የገቡበት አንዳንድ ድርጊቶች ምክንያት፣ እንዲሁም ደግሞ ዜጎቻችን ሲያነሱት የነበረው ቅሬታ መንግስት ባለቤት ነው። መንግስት የችግሩ መንስኤው መንግስት ጋር ነው ብሎ ተቀብሎታል ማለት ነው። ያ ማለት በሌላ እያሳበበ አይደለም። ነገር ግን ደግሞ በኢትዮጵያ ፖለቲካ ጉዳይ ያገባናል የሚሉ አካላት የሚችሉትን ወይ ደግሞ ያዋጣናል፣ ይህንን መንግስት መቀየር ያስችላናል ብሎ የሚሉትን ሁሉ እየተጠቀሙ ግለሰቦችን አላታልሉም ብሎ መደምደም ደግሞ አይቻልም። እነሱም የሚጠቀሙበት አካላት አላቸው። ስለዚህ አሁን ሌሎች ላይ ማሳበቅ ወይ ደግሞ ኤክስተርናላይዝ ማድረግ ሳይሆን መንግስት በራሱ መሪ ስለሆነ ችግሮችን መፍታት መቻል ነበረበት። የሕዝብን ጥያቄ በአግባቡ መፍታት ነበረበት። መልካም መስተዳደር እንዲሰፍን ከመንግስት ነው የሚጠበቀው። ስለዚህ ኃላፊነቱን መንግስት ራሱ በመውሰድ ለመፍትሄውም ደግሞ ግንባር ቀደም በመሆን ሕዝቡን አስተባብሮ መስራት አለብኝ ብሎ የወሰነ መንግስት እንደሆነ ነው የምንረዳው። ነገር ግን ደግሞ አሁንም መረዳት ያለብን የመንግስት እኩ እኮ ምን አይነት ሀገር ነው የተረከበው? ባለፈው ሀያ ስድስት ሀያ ሰባት አመት እንቆጥራለን ሀያ አምስት አመት እንቆጥራለን። ነገር ግን መንግስት ምን አይነት ሀገር በኢኮኖሚ ደረጃ በማህበራዊ አጠቃላይ በፖለቲካ ሁኔታ ምን አይነት ሀገር ተረክቦ ነው ዛሬ ያለንበት ደረጃ ላይ ዩኒቨርሲቲ ያደረገው የምለውም ደግሞ ማየት ያስፈልጋል። ወደኋላ እየሄደች አይደለችም፣ ሀገሪቷ ወደፊት እየሄደች ነው። ነገር ግን ደግሞ ከዚህም የበለጠ የተሻለ ሁኔታ መፍጠር ይቻል ነበር። መንግስት ይህንን አውቆ ነው እየሰራ ያለው ና የታሰሩትና የተፈቱት ለወደፊትም የሚፈቱት ሁሉም በሌሎች ተታሎ ወንጀል ሰርተዋል ብሎ መደምደም አይቻልም። የተታለሉ የሉም ብሎም ደግሞ መደምደም አይቻልም። ስለዚህ ይህንም በግልጽ የምንረ የሚረዳው የእያንዳንዱ ታሳሪ ታራሚ ኬት ምን እንደሆነ በመለየት ምክንያቶቹ ምን እንደሆኑ መናገር ይቻላል ማለት ነው። ዶክተር ነገሪ መቼም ምን አይነት ሀገር ተረከበ ላሉት በመሰረቱ እኮ ለዛም ነው እኮ ኢህአደግ ወደ ስልጣን ሲመጣ የህዝብ ድጋፍ አግኝቶ ያንን ስርዓት ጥሎ ይህንን የተረከበው። ነገር ግን አሁን ወደዛ አይደለም፣ ስለ ኢህአደግ ስርዓት ነው ሰው ጥያቄ እያስነሳ ያለው። ይሄ መንግስትም ባለፉት አመታት በሁለት አሀዝ የሚቆጠር እድገት እያመጣ እንደሆነ ሲናገር ቆይቷል። ብዙዎችም ይመሰክሩለታል ለዚህኛው ዋናው ግን ሰብአዊ ልማት ላይ የሰራው ነገር የለም ዲሞክራሲን ማስፈን ላይ ወደኋላ ነው የተጎተተው። ሀያ አምስት ዓመት በጣም ብዙ ጊዜ ነው ለአንድ ሀገር ግንባታ፣ ለስርዓት ግንባታ እና ስለ ራሱ ነው ማሰብ ያለበት ኢህአዴግ ነው የሚሉት እና በዚህ ሁኔታ ውስጥ ዶክተር ነገሪ ምክትል ነው። ይህን እኮ ተረድቼ ነው የመለስኩልህ። ነገር ግን እንዲሁ የተሻለ ሁኔታ ውስጥ የነበረችን ሀገር ተረክቦ ወደኋላ ኋላ እንዳልመለሳትን መረዳት ያስፈልጋል። ከጊዜ ወደ ጊዜ ለውጦች አሉ። ነገር ግን ደግሞ ችግር የለብን እያልን አይደለም። እነዚህ ችግሮች ደግሞ ችግሮች እንዳሉ አድሚት ለማድረግ ህዝብን ጋር በመሆን ትክክለኛ ዲሞክራሲ እንዲሰፍን ማድረግ መንግስት እንደሚጠበቅበት መሪዎችም ስለሚያምኑት ነው። አሁን ለውጥ ያስፈልገናል ብሎ በግንባር ቀደምትነት እየሰሩ ያሉትና በዚህ መልኩ መረዳት ይቻላል። እኔ አሁን በፊት ከነበረው ጋር እያወዳደርኩ አይደለም። ነገር ግን ከየት ነው የመጣ ነው? ምን አይነት ሁኔታ ውስጥ ነበረን? አሁን ደግሞ ለውጦች የሉም ወይ? እንዲሁ ዝም ብሎ ምንም ለውጥ አላመጣም ብሎ የሚሉ ሰዎችም ካሉ ትክክል እንዳልሆነ ነው ይህን የምንለው። በመንግስትም በኩል ደግሞ ብዙ ችግሮች እንዳሉ መንግስት ራስ አይቶ ከዚህ ችግር መውጣት እንዳለበትና ና ህዝቡን ፍላጎት ማገልገል እንዳለበት ስለሆነ እየሰራ ያለው ነው እያልኩ ያለ። ለብዙዎች ችግሮች ምክንያት ናቸው ከሚባሉ ነገሮች መካከል አንዱ ኢህአደግ አንደበት ምላስ እንጂ ጆሮ የለውም የሚሉ አሉ። አያዳምጥም ሌሎችን እንዲያውም ትችቶች በሚነሱበት ጊዜ አስተያየቶች፣ የተለዩ አማራጭ ሐሳቦች በሚነሱበት ጊዜ በቀጥታ በጠላትነት ከመፈረጅ ይልቅ ጸረ እንደዚህ ናቸው ጸረ ሰላም፣ ጸረ ህገ መንግሥት፣ ጸረ ሀገር እያሉ ከመፈረጅና በፓርላማ ደረጃ ሳይቀር እንደ ጠላት አዋጅ ከማውጣት ይልቅ አቅርቦ መነጋገር እና እነዛን አማራጮች ማየት የተሻለ ነበር የሚሉም አሉ። በዚህ ደረጃስ ኢህአደግ ምን ያህል ተለውጧል? ምን ያህል ራሱን ገምግሟል? ዝግጁ ነው ወይ ሌሎችን ለማነጋገር በኢትዮጵያዊነታቸው ብቻ ያለምንም ቅድመ ሁኔታ? እንግዲህ ይሄ ድምዳሜ ብዙ የሚያዋጣ አይመስለኝም። ኢህአዲግ ውስጥ የተለያዩ ሰዎች የተለያዩ ብሔራዊ ድርጅቶች አሉበት። በየራሳቸው የሚያደርጉት እንቅስቃሴ አለ ብሔራዊ ድርጅቶቹ ሌሎችን ለማቅረብ እንዲሁም ደግሞ በአጠቃላይ ኢህአዴግ ከዚህ በፊት ብዙ ውጣ ውረዶችን አልፏል። ለምሳሌ የኢትዮጵያ ጉዳይ ያገባናል የሚሉ አካላት፣ ውጭም ያሉ አካላት፣ ሀገር ውስጥም ያሉ አካላት አሉ። ከእነሱ ጋር ስነጋገር ቆይተዋል። ነገር ግን በሚፈለገው ደረጃ የሌሎች ተፎካካሪ ፓርቲዎች ኮንትሪቢሽን በኢህአዴግ ደረጃ ወይ ደግሞ ኢህአዴግን በሚፎካከር ደረጃ ማደግ አልቻለም። ይህን ደግሞ ሙሉ በሙሉ ኢህአዴግን ተጠያቂ ማድረግም አስቸጋሪ ነው የሚሆነው። አያዳምጥም ብለን መደምደም እንኳን አንችልም። ነገር ግን በምጠበቅበት ደረጃ አላዳመጠንም የሚሉ አካላት ካሉ በምፈለገው ደረጃ እንዲያዳምጣቸው እነሱ መሄድ ያለባቸውን ርቀት መሄድ ያስፈልጋል ማለት ነው። አንዱ ሌላውን በጠላትነት የሚፈርጅ ከሆነ ቅድምም እንዳልኩት ከእነሱ ምንም መልካም ነገር አይገኝም፣ ማዳምት ብለን የሚገመግም ከሆነ ከዛም ቀርቦ ለመነጋገርም ፈቃደኝነቱ ላይኖሩ ይችላል ማለት ነው። ጉዳው ከሚመለከታቸው ራሱ። ስለዚህ ከመፈረጅ ትክክለኛ ሁኔታውን እና የተሻለ ነገር ሊወጣ ይችላል ብሎም በመገመት መደማመጡ የተሻለ ነው። አገሪቷ የምትመራበት ፖሊሲ ጠላቶቻችን ናቸው ወይ ደግሞ ጠላታችን ናት ኢትዮጵያ ወይ ደግሞ ኢህአዴግ አላቴ ነው ብሎ ከምሉ ጽዋሱ ጋር ለመነጋገር ሁል ጊዜ ዝግጁ እንደሆነ ነው ሲገልጽ የነበረው። አሁንም ደግሞ የሀገሪቷን ህግ ያውም ደግሞ የሀገሪቷን ህገ መንግስት ከሚቀበል አካል ጋር በኢህአዴግ የመመራው መንግስት ለመነጋገር እና ያሉትን ልዩነቶች ለማጥበብ የማይቀራበት ምክንያት የለም ማለት ነው። ምክንያቱም የኛ ፖሊሲ የሚያሳየው ነው የኢትዮጵያ ጉዳይ የሀገማን የምሉ እና ሌሎች አካላትን ጭምር ሌሎች ሀገራትን ጭምር ለመደራደርና በሰላማዊ ሁኔታ ለመቀጠል መንግስት ለመስራት ነው ፈቃደኝነቱን የሚያሳየው ማለት ነው። ስለዚህ ከመፈረጅ መነጋገር ይቻላል። ችግሮችን መስራት ይቻላል። ለንግግር የማይቀርብ አጀንዳ አይኖርም። ለሰላም ተብሎ ለህዝብ ጥቅም ተብሎ ለሀገር ክብር ተብሎ የምለውን በመቀበል ሁሉም ከራሱ ድምዳሜ በመውጣት ነባራዊ ሁኔታውን እውነታውን በመረዳት አብሮ መስራትና የተቻለች ኢትዮጵያ መገንባት ይቻላል የምል እምነት ነው ያለን እ አሁን እሺ ዶክተር ነገሪ። እሺ ፈጠን ላድርግና ልጨርስ። ይለቀቃሉ የተባሉ ሰዎችን አስመልክቶ እንግዲህ ከተለቀቁ በኋላ በይቅርታ ነው የሚለቀቁት። እንግዲህ ብዙ ጊዜ የሚታየው እንደዚህ አይነት ነገር እንደ ችሮታ ነው፣ እንደ መንግስት ወደ ሰፊነት ተደርጎ ነው የሚታየው። ለመሆኑ ከተለቀቁ በኋላ ለማካካሻ የሚታሰብ ነገር አለ እንዴ? የተገደሉ ሰዎች አሉ፣ በሰልፎች ላይ የተሳተፉ ጉዳት የደረሰ የደረሰባቸው ቤተሰቦች አሉ። ግምት ውስጥ ገብቷል የነሱ ጉዳይ? አንደኛ የተለቀቁ ሰዎችን ምናልባት ከመንግስት ወደ ሰፊነት ጋር እያያዛ እንዳልከው፣ ክሬዲቱ የምንሰጠው ለህዝቡ ነው። መንግስት ያለ ህዝብ ምን ትርጉም የለውም። ስለዚህ ህዝቡን በማዳመጥ ለህዝቡ ክብር በመስጠት ህዝቡ ለሚያነሳቸው ጥያቄዎች ያንን ጥያቄ አዳምጦ ህዝቡን በማክበር ነው መንግስትም ውሳኔዎችን የሚወስነው ነው እንዲፈቱም የሚያደርገው ስለዚህ ማዕከል የሚሆነው የህዝብ ፍላጎት ነው በአጠቃላይ የፈረቱትንም ጀምር እንግዲህ ምናልባት ለወደፊት የሚታይ ይሆናል የሰው ህይወት የጠፋበት የተለያዩ ጉዳቶች የደረሱበት ሁኔታዎች ሊኖሩ ይችላሉ ያንን እንዴት ይታያል የሚለውን አሁን ዛሬ ላይ ሆንን መጠንባይ አይቻልም ምናልባት እንግዲህ በዛ ውይይት ላይ ተነስቶ ይሆናል። ከዚህ ጋር የተያያዙ ጉዳዮች ሊሆኑ ስለሚችሉ ከሰብዓዊ መብቶች ክስር ጋር ሳይዞም የሚነሱ ጉዳዮች ሊሆኑ ስለሚችሉ እነዚህ ክስር ጉዳዮች ያው በቆይታ ውስጥ የምናያቸው ሊሆን ይችላል። ነገር ግን የማይነሱ ናቸው ወይ ደግሞ እነዚህ ጉዳዮች ምንም ትኩረት የሚሹ አይደሉም ብለን መደምደም አንችልም። በጣም አስፈላጊ ጉዳዮች እና እንትን መሰጠት እንዳለበት ነው የምንረዳው ማለት ነው። ዶክተር ነገሪ ሌንጮ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ በጣም ብዙ ጥያቄዎች ነበሩኝ፣ ነገር ግን እርሶም እየተጣደፉ ስለሆኑ ለጊዜው እዚሁ ላይ ላብቃ። ከሰሞኑ ተመልሼ መቼም ያምናሉ እርሶም፣ ህዝብም ብዙ ነገር የማወቅ መብት አለው እንዲብራራለትም ይፈልጋልና ተመልሼ ሌሎች ጥያቄዎችንም እንደዚሁ አነሳለሁኝ። ለዛሬ ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁኝ፣ አመሰግናለሁ።